የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽን በነጻ አሰናበታቸው። የወቅቱን የአረና ሊቀመንበር አቶ አብርሃ ደስታ ጉዳይንም እንዲቋረጥ አዟል። መለስካቸውማ ዝርዝሩ አለው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ዛሬ ረፋዱ ላይ ባሰማው ውሳኔ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሺ እንዲከላከሉ በተበየነው መሰረት ያቀረቧቸውን የሰውና የሰነድ ማስረጃዎች እንደመረመረ አትቶ ክሱን በበቂ ሁኔታ ተከላክለዋል ሲል በነጻ አሰናብቷቸዋል። ጠበቃው አቶ አምሃ መኮንን ጉዳዩን በዝርዝር አስረድተዋል። ባቀረብናቸው ማስረጃዎች ዳንኤል ሽበሺ በሰላማዊ ትግል ላይ ጽኑ እምነት ያለው መሆኑንና የኃይል አማራጭን በተለያየ ጊዜ ሲቃወም የነበረ ለመሆኑ የሚያስረዱ መከላከያ ምስክሮች ነው ያቀረብ ነው። ፍርድ ቤቱም እነዚሁኑ መከላከያ ምስክሮች ተመልክቶ ነው እንግዲህ የኃይል አማራጭን የማይቀበል የሚያወግዝ፣ እና በሰላማዊ ትግል ላይ የጸና አቋም መሆኑን በሚገባ ያስረዳ ስለሆነ በነጻ እንዲሰናበት የወሰነው የፌዴራሉ ጠቅላይ ፍርድ ቤት ከአቶ ከሱዳንል ጋር በተመሳሳይ ሁኔታ እንዲከላከሉ የበየነባቸውን የአረና ትግራይ የወቅቱ ሊቀመንበር አቶ አብርሃ ደስታን ጉዳይ ከፍተኛው ፍርድ ቤት እንዲቋረጥ ትዕዛዝ ሰጥቷል። አቶ አብርሃ ደስታን ፖሊስ ፍርድ ቤት እንዲያቀርባቸው በተደጋጋሚ የታዘዘ ቢሆንም ባለመቅረባቸው ፍርድ ቤቱ ይህን ትዕዛዝ እንደሰጠ አስታውቋል። ከሁለት ዓመት በፊት የፌዴራሉ አቃቤ ሕግ እነ ዘላለም ወርቅ አገኘው በሚል መዝገብ በአስር ተጠርጣሪዎች ላይ የሽብር ወንጀል ክስ መስርቶ ነበረ። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ከእነዚህ መካከል አምስት ተከሳሾችን በነጻ አሰናብቷቸው የነበረ ቢሆንም አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ሰሚችሎት አቤቱታ አቅርቦ በሦስቱ ላይ የታች ፍርድ ቤቱን ውሳኔ አጽንቶ አቶ ዳንኤል ሽበሽና አቶ አብርሃ ደስታ እንዲከላከሉ መወሰኑ አይዘነጋም። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ